ማህደረ ዜና ኢትዮጵያውያን የትልቁ ቱጃር የሼክ መሐመድ ሁሴን አልአሙዲ መታሰርን ትልቅ ርዕሳቸው አድርገው እየተከራከሩ ነው። ሊባኖሶች ጠቅላይ ሚኒስትራቸው ያሉበትን ስፍራና ሁኔታ ለማወቅ ሀያላንን ሲማጸኑ፣ ለፈጣሪያቸው ሲጸልዩ ሰንብተው ትናንት ማታም ተንፈስ አሉ። የየመኑ ፕሬዚደንት ከነልጅ ልጅ ሚኒስትሮቻቸው ያሉበት ትክክለኛ ስፍራ አይታወቅም። የመኖችን ብዙ ያስጨነቀው ግን የጦርነቱ አልበቃ ብሎ በኮሌራና ረሃብ ብዙ ወገናቸው ማለቁ ነው። ቀጠሮች የአየር የምድር፣ የባህር ህልቅታቸው ተይዞ እስትንፋሳቸው በቱርክናም ኢራኖች ደግነት ላይ ከተንጠለጠለች አምስተኛ ወራቸው ሶሪያዎች መጋደል፣ መጫረስ፣ መሰደድ፣ መፈናቀሉን በእርግጥ ለመዱት ኢራኖች ለጦርነት እንደሚዛትባቸው ሁሉ ለጦርነት እየዛቱ ነው። ከኢትዮጵያውያን ክርክር እስከ ቴህራኖች ዛቻ፣ ፉከራ ከየመኖች እልቂት እስከ ሊባኖሶች ስጋት ምክንያት የሆነች አንዲት ትልቅ ግን በትንሽ ወጣት የምትመራ ሀገር አለች። ሳዑዲ አረቢያ፣ የለውጥ ማዕከል ወይስ የትርምስ ምድር? ላፍታ አብረን እንጠይቅ። ጀርመናዊው ጋዜጠኛና ደራሲ ዩስቲን ሁግለር ጥቅምት 2015 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ እንደ ጻፈው የሳውዲ አረቢያ ነገሥታት አሁን የሚሉ የሚያደርጉ የሚያቀዱና የሚያለሙትን የጀርመኑ የስለላ ድርጅት ቡንደስ ናክርስተን ዲንስት ቤኤንዴ በምህጻሩ የዛሬ ሁለት ዓመት ግድም ጠቁሞ ነበረ። ሳውዲ አረቢያ የአረቡ ዓለም በጥባጭ ኃይል ከመሆን አፋፍ ላይ ናት ይላል የስለላው ድርጅት ዘገባ። የሳውዲ አረቢያ ንጉሳዊ ቤተሰብ አንጋፋ አባላት አሁን የሚያራምዱት ጥንቃቄ የተሞላበት ዲፕሎማሲያዊ አቋም ቀጠለ፣ የስለላው ድርጅት ማስታወሻ ጣልቃ ገብነትን በሚያራምድ መርህ ይቀየራል ይላል። ድርጅቱ ነባሩ የሳውዲ አረቢያ ጥንቃቄ የተሞላበት መርህ ወደ አበጣባጭነት መለወጡ አይቀርም ለማለቱ ምክንያት ያደረገው ያኔውን የ30 ዓመት ልዑል የመሐመድ ቢን ሰልማንን ፍላጎት የስልጣን ጉጉትና ሩጫን ነበረ። የጀርመን የውጭ መርህ ማህበረሰብ የተሰኘው ተቋም ባልደረባ ሴባስቲያን ዞንስት ግን የሀገራቸው የስለላ ድርጅት ጥቆማን ብዙም የሚቀበሉት አይመስሉም። ዞን ውስጥ እንደሚሉት ወጣቱ ልዑል በተለይ በእድሜ አቻዎቻቸው ዘንድ እንደ ለውጥ አራማጅ የሚታዩና የሚደገፉም ሰው ናቸው። ወጣቱ ትውልድ ዋና ደጋፊያቸው ነው። አብዛኞቹ ወጣቶች በእሳቸው ላይ ትልቅ ተስፋ አላቸው። እድሜያቸው በሰላሳዎቹ መጀመሪያ ላይ ስለሆነ የእሳቸው ትውልድ ወኪል ናቸው። ልዑሉ ሲናገሩም ግልጽ መልእክት ያስተላልፋሉ። ነባሩን ስርዓት ተችም ናቸው። በጣም የተለጠጠ እቅድ አላቸው። እንደሚሳካላቸውና ህብረተሰቡን መለወጥ እንደሚችሉም ያምናሉ። ሰዎቹም ተከታዮቻቸው ማለት ነው። ሀገራቸውን ወደፊት ለማራመድ ቆርጠው ተነስተዋል። ሰውየው በእርግጥ ለለውጥ የቆሙ ይመስላሉ። በሳውዲ አረቢያ እስከ ቅርብ ዘመን ታሪክ ሐራም ወይም አይነኬ ይመስል የነበረውን አስተሳሰብ ጥሰው ሴቶች መኪና እንዲነዱ ፈቅደዋል። የሚወስዱትን እርምጃ ይቃወማሉ የሚባሉ ወይም የተቿቸውን አክራሪ የሃይማኖት መሪዎችን ሰብስበው አስረዋል። የሃይማኖት ፖሊስ ወይም ሙጠዋ የሚባሉት ኃይላት ያላቸውን ተጽዕኖ ቀንሰውባቸዋል። ጅዳ ሳውዲ አረቢያ የሚኖረው ጋዜጠኛ ነብዮ ሲራክም ይህን ማስተዋሉን ይመሰክራል። አልጋውራሹ እየወሰዱ ሲያሉትን የተሀድሶ እንቅስቃሴ ና በተለይም ደግሞ በዚህ በውጭ ዜጎች አካባቢ የሚወሰዱ አዲስ እርምጃዎችን የሚቃወሙ በሴቶችን የመኪና መንዳት ና እንዲህ እንዲህ አይነት ነገሮችን የሚቃወሙ የሃይማኖት መሪዎችን እንዳሰሯቸው በሰፊው ይነገራል። የዚህ የሃይማኖት አባቶች ፖሊሶች እንቅስቃሴያቸውን አሁንም ያደርጋሉ። ነገር ግን በፊት እንደነበረው አይነት ክትትል በፊት እንደነበረው አይነት ጠንካራ የሆነ እንቅስቃሴ አያደርጉም። አካይን በፊት በተለያዩ ሱቆች ውስጥ እየገቡ የሴቶችን አለባበስ ማንጋር እንደሚንቀሳቀሱ ሊቆጣጠሩ ነበረ። አሁን ግን ያን አይነት ሁኔታ ብዙም አይታይም። አልጋውራሹ በቅርቡ በሰጡት መግለጫም ሀገራቸው ሌሎች ሃይማኖቶችን የሚያከብር፣ መቻቻልን የሚቀበል፣ ጽንፈኝነትን የሚቃወም ለዘብተኛ የእስልምና አስተሳሰብን እንደምታሰርጽ መናገራቸው ለለውጥ መቆማቸውን ጠቋሚ ነው አሰኝቶላቸዋል። አልጋውራሹ የመከላከያ ሚኒስትርነቱን ስልጣን በ2015 እንደያዙ መጀመሪያ የወሰዱት ትልቅ እርምጃ ግን የመንን መውረር ነበረ። ወረራው ብዙ ታዛቢዎች እንዳሉት አካባቢውን በሚያተራምሰው ግጭት ጦርነት ላይ ሌላ ጦርነት ከመጫር ባለፍ በየትኛውም መመዘኛ የተሃድሶ ለውጥ አካል ሊባል አይችልም። እርግጥ ነው የመን እንደ ሀገር ከቆመችበት ጊዜ ጀምሮ የሳውዲ አረቢያ ፖለቲካዊና ምጣኔ ሀብታዊ ጣልቃ ገብነት ተለይቷ ታያውቅም። በቅርቡ የየመን ታሪክ የሳውዲ አረቢያ ጣልቃ ገብነት ጎልቶ የነበረው የቀድሞዋ ሰሜን የመን የምዕራብና የምስራቆች ጡንቻ መፈተሻ በነበረችበት በሺ ዘጠኝ መቶ ስልሳዎቹ መጀመሪያ ዓመታት ነበረ። በግብፅና በሶቪየት ህብረት የሚደገፉት የሰሜን የመን ሪፐብሊካን ኃይላት የሀገሪቱን ዘውዳዊ ስርዓት ባፈረሱበት በዚያ ዘመን ሳዑዲ አረቢያ፣ ዮርዳኖስና ብሪታንያ ለዘውድ አራማጆቹ የመኖች ሁለንተናዊ ድጋፍ ሲሰጡ ነበረ። ያኔው የግብፅ መሪ ገማል አብድናስር ከሰባ ሺህ በላይ ጦር ሲያዘምቱ እንኳን የሪያድ ነገስታት ለታማኞቻቸው የገንዘብ የጦር መሳሪያና የስለላ ድጋፍ ከመስጠት አልፈው ወታደር ለማዝመት አልደፈሩም ነበረ። ልዑል መሐመድ ቢን ሳልማን ግን የአያት አጎቶቻቸውን ጥንቃቄ የተሞላበት ስልት ጥሰው አሁን የመንን ከአየርና ከባህር የሚቀጠቅጥ ጦርና ያዘመቱት አዲሶቹ የሪያድ ገዢዎች ጦር ያዘመቱበት ምክንያትም እንደ አያት አጎቶቻቸው በሶሻሊስቶች የሚደገፉ ሪፐብሊካውያን አስግተዋቸው አይደለም። የምን እንኳም በቅጡ ያልተቆጣጠሩት የሁቲ ሚሊሻዎች ለትልቋ ሳውዲ አረቢያ የሚያሰጉ ኃይላት ሆነውም አይደለም። በአካባቢው ፖለቲካ የተበለጡ ስለመሰላቸው ነው ይላል የጀርመኑ የስለላ ድርጅት ማስታወሻ። በአካባቢው ፖለቲካዊ ሁኔታ ላለመበለጥ የፈለገውን ኪሳራ ቢያመጣም ወታደራዊ፣ ፖለቲካዊና ምጣኔ ሀብታዊ እርምጃ ለመውሰድ መቁረጣቸውን የሚያረጋግጥ ነው ይላል ማስታወሻው። አዲሶቹም የሳዑዲ አረቢያ መሪዎች በፖለቲካ ይበልጡናል ብለው የሚፈሩት የረጅም ጊዜም የአረብ ጥላት የሚባሉትን እስራኤሎችን አይደለም እንደነሱ ሁሉ በእስልምና ግን በሺአ ሐራጥቃ መርህ የሚመሩትን ኢራኖችን እንጂ። ያም ሆኖ ሪያዶች ለሦስት ወራት አቅደው የተሞጀሩበት ጦርነት እነሆ ሦስተኛ ዓመቱን ሊደፍን አራት ወር ቀረው። በዚህ ጊዜ ውስጥ ከ50 ሺህ በላይ የመናዊ ረግፏል። በሚሊዮን የሚቆጠር ተፈናቅሏል። በብዙ ሚሊዮን የሚቆጠር አንድም በረሃብ ሁለትም በኮሌራ ከሞት አፋፍ ላይ ይማቅቃል። ሳውዲ አረቢያም በብዙ ቢሊዮን ዶላር የሚቆጠር ገንዘብ እየከሰከሰች ነው። እስከ መቼ አለመታወቁ ነው ጭንቁ። በሕመን በኩል እጃዞር ጦርነት ነው ማለት ትችላለ። ጦርነት እዚያ አካባቢ መቼም የመን ሚሳይል አመታ ወያ ድረስ እስከ ድሜ ሳይል ማትልቅ በጣም የተረጋገጠ ነው። ስለዚህ ኢራን አጅ አለበት። ያም ተከትሎ የሳውዲ በወሰደችው ጥብቅ እርምጃ ነገሮች እንቅስቃሴ ስለተገቱ የበሽታዎች መስፋፋት እየተነገረ ያለው ሳውዲዎች ደግሞ በዚህ ሁለት ቀን ያወጡት መረጃ ከፍተኛ የሆነ እርዳታ ወደዛ አካባቢ እንደሚላቅ ነው። እና ትንሽ ነገሮቹ የተምታክ ናቸው። እና ምን እንዲሆን ይችላል የሚለውን መገመት በጣም አስቸጋሪ ነው የሚሆነው። ጋዜጠኛ ነብዮ ሲራክ በሪያዶች ግፊት የየመኑን ወረራ እኩል ከጀመሩት የአካባቢው መንግስታት አንዷ የሪያድ ጠላት ከሆነች አምስተኛ ወሯን ያዘች ቀጠር። የዱሃዎች ጥፋት ጋዝ እየተዛቀ ዶላር የሚታፈስባት ትንሽ ሀገራቸውን ከሪያዶች ፍላጎትና ፍቃድ ውጪ ከፍ ከፍ ማድረጋቸው ነበረ። የሪያድ ገዢዎች የአካባቢ ታማኞቻቸውን አስከትለው በትንሽ ጎረቤታቸው ላይ የጣሉት የአየር፣ የየብስና የባህር እገዳና ማዕቀብ የፋርስ ባሕረ ሰላጤ አካባቢ ሀገራት ትብብር ጂሲሲ በእንግሊዝኛ ምሕፃሩ አንድነትን ያናጋ ከሴኔጋል እስከ ሶማሊያ ከግብፅ እስከ ኤርትራ ያለውን የኃይል አሰላለፍ ያዛባም ነው። ከሁሉም በላይ የሪያዶች እርምጃ የአረቦችን የስሙላም ቢሆን የአንድነት ግንብ በርግዶ ኢራንና ቱርክ ለቀጠር ወግነው በአረቦቹ መሃል ሰተት ብለው እንዲገቡ የፈቀደ ነው። የቢን ሰልማን ቤተሰቦች ቀጠርን መቅጣት ማግለላቸውን የታድሶ ለውጥ እርምጃችን አካል ነው ሊሉት በእርግጥ አይቃጣቸውም። አልጋ ወራሽ መሐመድ ቢን ሳልማን ይመሩታል የተባለው የጸረ ሙስና ኮሚቴ በቅርቡ ልዑላንን፣ ሚኒስትሮችን፣ የጦር አዛዦችንና ቱጃር ነጋዴዎችን ጠራርጎ አስሯል። በስራት ዘመቻው ኢትዮጵያ ውስጥ ቢሊዮነ ቢሊዮናት ብር የወረቱት ሼህ መሐመድ ሁሴን አልአሙዲንም በመታሰራቸው ዳፋው ከቱጃሩ ሀብት ለሚጠቀሙና በቱጃሩ ኩባንያዎች ለሚሰሩ ኢትዮጵያውያንም ሐዘንና ስጋት አትርፏል። ለእርምጃው የተሰጠው ምክንያት ሙስናን መዋጋት የሚል ነው። ሙስናን መዋጋትን የማይደግፍ ካለ በእርግጥ እሱ ሙሰኛ ነው። ድጋፉ ምክንያታዊ የሚሆነው ግን አሳሪዎቹ ከታሳሪዎቹ ይበልጥ ከሙስና የጸዱ መሆናቸው ሲረጋገጥ ብቻ ነው። ብዙ ታዛቢዎች እንደተስማሙበት ወጣቱ አልጋወራሽ በአንድ ድንጋይ ብዙ ወፍ ነው የገደሉት። ስልጣን ሊቀናቀኗቸው የሚችሉ የንጉሥ አብዶላህ ልጆችን አይነት ልዑላንንና ደጋፊዎቻቸውን አሽመድምዶ መጣል ቀዳሚው እርምጃ ነው። ልዑላኑም ሆኑ ቱጃሮቹ የሚቆጣጠሩትን ስልጣንና የስራ መስክ ለታማኞቻቸው በማደላደል የታዛዦቻቸውን ቁጥር ማበርከት ሁለተኛው። ለወደፊቱም ቀና የሚል ተቺ ተቀናቃኛቸው ካለ እነሱን አይተህ ተቀጣ አይነት መልእክት ማስተላለፍ ሌላኛው መልእክት ነው። ከሁለት ዓመት በፊት የተነበበው የጀርመኑ የስለላ ድርጅት ማስታወሻም ስልጣን በወጣቱ ልዑል እጅ መከማቸቱ ይላል የአባታቸው ዙፋን ብቸኛ ወራሽ መሆናቸውን እስኪያረጋግጡ ድረስ ከአቅማቸው በላይ እርምጃ ለመውሰድ ሊነሳሱ ይችላሉ ብሎ ነበረ። የመናገርም ሆነ የመደራጀት ነፃነት በሌለባት ሳውዲ አረቢያ ስለ እስራቱ ዘመቻ የመንግስት መገናኛ ዘዴዎች ከሚዘግቡት በስተቀር ሌላ ነገር መስማትና ማየት በእርግጥ ከባድ ነው። ህዝቡም በነፃነት አስተያየት መስጠት አይችልም። ጋዜጠኛ ነቢዩም ግልጽ የሆኑ ነገሮች የሉም ከማለት ሌላ ብዙም የሚለው ያለ አይመስልም። ይህን ያህል ሰው ታስሯል እየተባለ በተለይ አቃቤ ሕጉ በቅርቡ አቀረቡት ዘዘር ያለ መረጃ ውጭ የተጠቀሰ ስም የለም፣ የሚታወቅም ነገር የለም እና ይህን የተደረገበት ለአሰራራቸው እንቅፋት እንዳይከተልና የሰዎቹ እንደነት ለመጠበቅና የሚል ምላሽ ነው የሰጡበትና ብዙም ግልጽ የሆኑ ነገሮች የሉም። ነገሮች ግን የተደዛዘቡ ትንሽ ደስ የማይል ሁኔታ ያለ የሚል አለ። አቅጣጫውም ደግሞ የተሻለ ለውጥ መጣበታል የሚል የተለያዩ አስተያየቶች ግን በማህበረሰቡ በኩል ይሸራሸራል። ሳውዲ አረቢያ፣ ሰንዓ ቤተ መንግስት ልትዶላቸው የምትዋጋላቸው የየመኑ ፕሬዚደንት አብድረቦ መንሱር ሃዲ ልጃቸውና ሚኒስትሮቻቸውን አስከትለው ሳውዲ አረቢያ ከገቡ ቆይተዋል። ባለፈው ነሐሴ ወደ አደን የመን ለመሄድ ከሪያድ ተነስተው ነበረ። አውሮፕላን ማረፊያ ሲደርሱ ግን የጸጥታ አስከባሪዎች ከሳውዲ አረቢያ እንዳይወጡ አገዷቸው። አረብ ኒውስ አንድ የየመን ጦር አዛዥን ጠቅሶ ባለፈው ሳምንት እንደዘገበው ሃዲና ተከታዮቻቸው ሪያድ ውስጥ በቁም ታስረዋል። የሊባኖሱ ጠቅላይ ሚኒስትር ሳዓድ ሐሪሪም ባለፈው ሳምንት ወደ ሪያድ የተጓዙት ያው እንደከዚህ ቀደሙ ቤተሰብ ጥየቃ፣ የሥራ ጉብኝት ወይም እረፍት ተብሎ ነበረ። ሪያድ ሆነው ሥልጣን መልቀቃቸውን ሲያስታውቁ ግን ደጋፊ ተከታያቸው በእርግጥ ደነገጠ። ሥልጣን ለቀኩ ካሉ በኋላ ደግሞ አንድ ሳምንት ያክል ጠፍተው ትናንት እንደገና በቴሌቪዥን ፊት ቀርበው ለስልጣናቸውም፣ ለሕይወታቸውም፣ ለሀገራቸውም ኢራንን ተጠያቂ አድርገው ወነጀሉ። የሐሪሪ መግለጫም እነ ቢን ሳልማን ያስጠኗቸው መሆኑን የጠረጠረ የለም። ጥቅል መልእክቱ ግን አሸናፊና ተሸናፊው ባልለየበት ጦርነት የየመንና የሶሪያን ሕዝብ የሚያፋጁት ሪያድና ቴህራኖች ሊባኖስ ውስጥ ሶስተኛ የውጊያ ግንባር እንዳይከፍቱ ማስጋቱ ነው። ሁለቱ የመካከለኛው ምስራቅ ሀያል ሙስሊም ሀገራት ቀጥታ ውጊያ ለመግጠም መፈለጋቸውን ብዙ የፖለቲካ ተንታኞች ይጠራጠራሉ። ጦርነት ከተጫረ ግን ሴባስቲያን ዞን ውስጥ እንደሚሉት ለአካባቢውም ለመላው ዓለምም ታላቅ ድቀት ነው የሚሆን። አካባቢው አሁንም በሁሉም ማዕዘናት እየነደደ ነው። ኢራንና ሳውዲ አረቢያ ቀጥታ ውጊያ ቢገጥሙ ደግሞ መካከለኛው ምስራቅን በሙሉ ያጋየዋል። ከጦርነቱ የአካባቢውም ሆነ ከአካባቢው ውጭ ያሉት ኃይላት የሚጠቀሙ አይመስለኝም። አልጋ ወራሽ መሐመድ ቢን ሳልማን የጀመሩት የተሃድሶ ለውጥ በርግጥ የብዙዎችን ድጋፍ አትርፏል። ከውስጥም ከውጭም በአንድ ጊዜ ብዙ ቁልፍ መነካካታቸው ግን የተሃድሶ ለውጥ ሳይሆን ስልጣን ስጋት ወይም የኃያልነትና ምናልባት ያለማወቅ ስተት እንዳይሆን ያሰጋል። ምናልባትም የዋሽንግተኖችን አይዞህ አይዞህ ባይነት አምነው ከሌላ ጦርነት ከተሞጀሩ ደግሞ መዘዙ በቀላሉ ሊመዘዝ የማይችል ነው የሚሆነው። ነጋሽ መሐመድ ነኝ። ቸር ያሰማል።